صفاء في لا مع ብፁዕ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ አውስትራሊያ ሊቀ ጳጳስና የቅዱስ ሲኖዶስ አባል የዘንድሮውን የደመራንና የመስቀል በዓልን ምክንያት በማድረግ የሚከተለውን መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችን ኢየሱስ ክርስቶስ ቅዱስ ጴጥሮስ እንዳለው ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ ሁለት ቁጥር ሀያ አራት ላይ አሁን ያለው በስጋው ስለ እኛ ኃጢአት በዕፀ መስቀል ላይ ተሰቀለ ብሎ እንደተናገረው ጌታችን ኢየሱስ ክርስቶስ ወደ ዓለም ከመጣ ጀምሮ ያስተማረው ትምህርት ጥምቀቱ፣ ልደቱ ከዚያም ተአምራት የማድረግ ሁሉ እየሰራ እየሰራ ነው ይመጣና በመጨረሻ ደግሞ የሁሉም ስራ ፍጻሜው በመስቀል ላይ በተሰቀለው ስጋውና መለኮታዊ ስጋው መለኮት የተዋደው ስጋውን በሰቀለው በተሰቀለው አቃላ- መጨረሻውን የድህነት ስራ የፈጸመበት በዕለተ ዓርብ በተሰቀለው ስቅለት ነው። ከአዳም ጀምሮ እስከ ጌታችን ኢየሱስ ክርስቶስ ስቅለት ድረስ የሞቱት ሰዎች ሁሉ ነብሳት ሁሉ በዕለተ ዓርብ በተሰቀለ ጊዜ ነፃ የወጡ በዚያች እለት ነው። መለኮት በአካለ ስጋ ወደ መቃብር ወረደ ይላል መለኮት በአካለ ነፍስ በነብስ አካል ደግሞ ወደ ሲወል ወረደ ይላል እና በሲወል የነበሩት ነብሳት ሁሉ ያን ጊዜ ነው ወደ ገነት እንዲወጡ ያደረጋቸው። አዳም በዕለተ ዓርብ ነው የተፈጠረው በነግ። እንደገና ደግሞ በደን ሕግ እግዚአብሔርን ያፈረሰው ደግሞ በዕለት ዓርብ ነው። በቀትር ጊዜ ይላል እኩለ ቀን ሰይጣን አሳታቸው አዳም ነዋና፣ በዚያን ጊዜ ነው በዕለት ዓርብ ነው። እንደገና ደግሞ ከገነት የወጣበት አዳም ህዋን የወጡበትም በዕለተ ዓርብ ነው ይላል። በሰባተኛው ዓመት ከዚያም ደግሞ ጌታ ወደ ገነት እንዲገቡ ያደረጋቸው ደግሞ የተሰቀለበት ዕለተ ዓርብ፣ በዚያች ዕለት ማታ ጊዜ ነው እንዲህ ወደ ገነት የገቡ ማለት ና እና የዕለተ ዓርብ ብዙ ትርጉም ያለው ነው እና ዕለተ ዓርብ የድህነት ቀን የመጨረሻው ጌታችን ኢየሱስ ክርስቶስ ለሰው ልጆች ድነት ቅዱስ ስጋውና ኮርደም ሁሉ የሰጠን ያ በዕለት ዓርብ የተሰቀለው ስጋውን ነው የፈሰሰው ደሙን ነው። ስለዚህ በዕለት ዓርብ ብዙ ስራ ተሰርተዋል እና መስቀሉ ከዛ በኋላ ጌታችን ከተሰቀለ ጀምሮ ዕጸ መስቀሉ ተደፍኖ ነው የቆየው ቆሻሻ ሁሉ እየጣሉ ከሶስት መቶ ዓመት በላይ እና የወጣበትን ቅዳሴ ቤት እንውላለን። ሀያ አስራ ስድስት መጋቢት ነው የተገኘ ነው የሚለው ሲቆፍሩ ግን በጾም ጊዜ ስለነበረ በዚሁ ነው የወጣ ለመስከረም እንግዲህ እና ይህንን በዓል እናከብረዋለን። እኒ ቀዳማዊ ኮንስታንቲኖስ ማለት ነው። እሱ የመጀመሪያ ክርስትና ሃይማኖት አዋጅ ያወጀ ነው፣ የመንግስት ሃይማኖት እንዲሆን ማለት ነው። በሁለት መቶ ሰባ ስድስት አካባቢ ነው እነ ዲዮቅልጥያኖስ እነ መክስምያኖስ ነገስት የነበሩ ከኮንስታንቲኖስ በፊት ማለት ነው። እነሱ አላውያን ነው የነበሩና ይህንን እነሱን አሸንፎ ኮንስታንቲኖስ ከዚያ በኋላ የክርስትና ሃይማኖት አዋጅ አወጀ። ነግሶበት የነበረ በአሁኑ ቁስጥንጥንያ እስታንቡል የምንለው ቱርኩ ላይ ያለው ነው የክርስቲያን ቦታ ነው የነበረ እሱ እና ሮም ደግሞ ይሄ ምዕራቡ ሁሉ አንድ ላይ አርጎ ነው የገዛ እና ሚሊያኖ ሚላኖ ላይ ነው እንግዲህ እዛ መክስሚያን ንጉስን ያሸንፈው ከዚያ ክርስትና ያወጀው እና ይሄ ቀዳማዊ ቆመከኛ አሌን ደግሞ እናቱ ናት እናቱ አሳድገዋለች። በኋላ ነው የተጠመቀ። በእርግጥ ግን አስተምረዋለች እናቱ አይሁዳዊ ስለነበረ ከዛ በኋላ ተጠንቋል። መጨረሻ ጊዜ ወደ ሰላሳ አንድ አመት ያህል ገዝቷል። ከዛ አለኒ ነው እንግዲህ የኢየሩሳሌም ሂዳ ፈልጋ መስቀሉ ከሶስት መቶ አመት በኋላ ቆስጠንጢኖስ የነገሰው በሶስት መቶ ስድስት ጀምሮ ነው እና ለሰላሳ አንድ አመት ቆይቷል። በዚያን ጊዜ ነው ሊን እንግዲህ ንን ኢየሩሳሌም፣ ጎልጎታ ላይ ነው እዚያ ጌታ መቃብር ተሰቀለበት በታች ግራውንድ ላይ ነው ያለ እሱን ነው እንግዲህ፣ እዛ ነው ቆፍራ ያወጣችሁ እና ይህ መስቀል ከዚያ በኋላ ድውያን በመፈወስ በተአምራት ማድረግ የጌታ መስቀል መሆኑ ተረጋገጠ። በዚያን ጊዜ ጀምሮ እንግዲህ ወደ ሀገራችንም ግማደ መስቀሉ አሁን በግሸን ቅዱስ ማርያም ደብረ ከርቤም የተባለች ግሸን ማርያም በወሎ ክፍለ ሀገር ያለችው እንደ አጼ ዘራይቆ ጊዜ እዛ የተቀመጠ ጉራንድ ውስጥ ተቆፍሮ ነው ውስጥ ነው ያለ። ሰው የሚይዘው አይደለም፣ ግን ቤተ መቅደስ ውስጥ እዛ መሬት ላይ ውስጥ ላይ ነው አይነካም። እና ሀገራችን ብዙ ቅርስ ያላት ሀገር ናት። አሁን ሰላም ማጣቷን አሁን ችግር ሆነ ያለ፣ በተለይ ረሃቡ ህዝብ እየጨረሰው ነው ያለ። እንዲያው ዝም ብሎ ዝም ብሎ የሚታለፍ እኮ አይደለም፣ የሚያስተኛም አይደለም። እንደ እግዚአብሔር ምሕረት ቸርነት ቢልክልን ጥሩ ነው እና በዓሉ ግን በተለመደው ያው እያከበርን ነው ያለነው። ይህም የክርስቲያን በዓል ነው። መስቀሉ ለሚያምንበት ድህነት ነው። መስቀሉ ሰላም ነው፣ አንድነት ነው፣ ፍቅር ነው። ገብረ ሰላም በመስቀሉ። በኃጢአት ምክንያት እግዚአብሔርና ሰው ተጣልተው ነበረ፣ ጌታ ነው ያስታረቀ። እንግዲህ እንደገና በክርስትና ህይወትም ቢሆን መስቀል ምልክታችን ነው፣ አርማችን ነው ኃይልም ነው ጽህንም ነው ጥንካሬም ነው እና አጋንንትን በመስቀሉ ነው የምናርቀው። መስቀል ትልቅ ኃይል ዲያብሎስ የተሻረበት ነው። ስለዚህ በዓሉ በየአመቱ እናከብራለን እና ሁላችንም እንኳን አደረሳችሁ። ኢትዮጵያውያን፣ ኤርትራውያን፣ በዓለም ያላችሁ ክርስቲያኖች ሁሉ እንኳን ለመስቀሉ አደረሳችሁ። የድህነታችን መጨረሻ የድህነታችን ፍጻሜ የሆነው የጌታችን ኢየሱስ ክርስቶስ እግዚአብሔር ይባርከን ይቀድሰን። አምላካችን ይባርካችሁ ይቀድሳችሁ። መልካም አመቱም የተባረከ የተቀድሰ አድርግልን። ለሀገራችን ለህዝባችንም ሁሉ ሰላምን ፍቅሩን እንዲሰጥልን ምሕረት ቸርነትም እንዲልክልን ያለውንም እርስ በርስ ጦርነትና ረሃቡም ችግር ሁሉ በህዝባችን ላይ ጸንቷል። እግዚአብሔር አምላክ ቸርነቱ ቢልክልን። የሰው መፍትሔ ጊዜያዊ ነው። ነገር ግን ከእግዚአብሔር ቢገኝ መፍትሔው ግን በቀላሉ እንዲወገድ ይችላልና ወላይክን ምሳሌ ጃር ባርካቸው ብጹሕ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ አውስትራሊያ ሊቀ ጳጳስና የቅዱስ ሲኖዶስ አባል የደመራንና የመስቀል በዓልን ምክንያት በማድረግ ያስተላለፉልን መልእክት ነበር፣ ቀደም ሲል ያቀረብ ነው። እናመሰግናለን። እግዚአብሔር ባርካቸው። እግዚአብሔር ባርክ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።